You're with SBS Radio. ከኤስቢኤስ ራዲዮ ዳውንሎድ በማድረጎ እናመሰግኖታለን። ሙሉ ፕሮግራሙን እንዴት ማድመጥ እንደሚችሉ ለመረዳት ኤስቢኤስ ዶት ኮም ዶት ኤዩ ስላሽ አምሃሪክ ይጎብኙ። ዶክተር ያዕቆብ ኃይለማርያም እንደሚታወቀው የዓለም አቀፍ ህግ ተጠባቢኖት። በሌላም በኩል በተለይም በኤርትራ ጉዳይ ላይ አሰብ የማናት በሚል መጽሐፍም ጽፈዋል። በፖለቲካው ህይወት ውስጥም እንደዚሁ በቅንጅት ውስጥ ከዋና ፖለቲካ ተዋናዮች ውስጥ አንዱ ነበሩ። በበርካታ ዘርፍ ለሀገሮ የተቻሉትን ያህል አስተዋጽኦዎች በማበርከት ከሚታወቁ ኢትዮጵያ መካከል አንዱ ኖት። አሁን ወቅት ኢትዮጵያ ውስጥ ያለውን የለውጥ እንቅስቃሴ በቅርበትና በትኩረት እየተከታተሉ ይገኛሉ። ያለፉት ሶስት ወር ተኩል የለውጡ ጅማሮ በምን ሁኔታ ላይ ይገኛል? የጠቅላይ ሚኒስትሩስ የሶስት ወር ተኩል አመራርን እንደምን ይገመግሙታል? በህዝብ ዘንድስ ያለው ድጋፍ ምን ይመስላል? እግት በአሁኑ ጊዜ በጣም ደስ የሚል ሁኔታ ነው ያለው። ኢትዮጵያ ውስጥ እንዲያው ደስ የሚል ሁኔታ የሚለውም ቃሉም አይገልጸውም። በእውነት በህይወታችን እንዲህ አይነት ብሩህ ሁኔታ፣ እንዲህ አይነት ነጻነት፣ እንዲህ አይነት የህዝብ መነሳሳት፣ የህዝብ አንድነት በብጹም ታይቶ የሚታወቅም አይመስለኝም በኢትዮጵያን ታሪክም ቢሆን እና በእውነት የጠቅላይ ሚኒስትር አብይ አካሄድ በጣም ደስ የሚል ነው። የህዝቡን ስሜት እየተከተሉ ነው የሚጓዙት። ያው እንደሚታወቀው እስካሁንም ድረስ ብዙ አመርቂ የሆኑ ስራዎች ተሰርተዋል። ፖለቲካ እስረኞች መሳሰሉ እነሱንም አልዘረዝርም ያው ሁሉም ያውቃቸዋል። ግን በጣም ደስ የሚሉ በጣም ብዙን የሚያስደስቱ እንቅስቃሴዎች ተካሂደዋል እየተካሄዱም ነው። ይሄ ብሩህ ሁኔታ እርግጥ አንዳንድ እንከን አልገጠመውም ማለት አልችልም። ይሄ ደግሞ መዘንጋትም የሌለበት ነው። ምናልባትም ከሁሉም በፊት ቅድሚያ ተሰጥቶት መፍትሄ የሚፈለግበት ጉዳይ ነው። ይህም ከየቦታው የሚፈናቀሉ ሰዎች በተለይ ጎሳን እየለዩ ከአንድ ቦታ ለብዙ አመት ከኖሩበት ቤት ንብረታቸው ለቀው ሜዳ የሚወድቁቱ ወንድሞቻችንና እህቶቻችን ጉዳይ በጣም የሚያሳስብ ነው። ቁጥሩ ደግሞ በቀላሉ የሚገመት አይደለም። በአንድ አካባቢ ከአንድ ሚሊዮን ሕዝብ ላይ ተፈናቅለዋል። በሌላው አካባቢ ስምንት መቶ ሺህ የሚሆን ሕዝብ ተፈናቅሏል። ስለዚህ ከፍተኛ ትኩረት መስጠት ይገባል። በእውነት ይህ በዘር እየለያዩ ከአንድ ቦታ ሰው ከኖረበት ማፈናቀል አንደኛ በኢትዮጵያ ሕገ መንግስትም አንቀጽ ሰላሳ ሁለት የተከለከለ ነው ሁለተኛ በዓለም አቀፍ ሰብአዊ መብት ድንጋጌ ዩኒቨርሳል ዲክላሬሽን ኦፍ ሂማን ራይትስም አንድ ዜጋ በተወለደበት አንድ ዜጋ ከሀገሩ በምንም አይነት መፈራከል የለበትም የሚል እና ከፍተኛ ወንጀል አድርጎ ያየዋል። የሚገርመው ደግሞ ህምዬ ምኒልክ በዚያን ጊዜ እንኳን አንድ አዋጅ አውጥተው ነበር። አዋጃቸው ምን ይል ነበር? ዜጋዬ በፈለገበት ይቀመጡ ማንም ቢሆን በጎሳው ምክንያት ቢያፈናቅልለው ነው ወዮለት። ኒ አልለቀውም ብለው አንድ አዋጅ አውጥተው ነበር እና ይሄ ጠቅላይ ሚኒስትር አብይ አጽንኦ ተሰጥተው የሚከታተሉት ጉዳይ ነው። ሱ እንዲያገኛቸው አንፈልግም። ይሄ ነገር ካልተከታተሉት ወደ ፊት በኃላፊነት ሊያስከትልባቸው ይችላል። እንደውም በራሳቸው ላይ ሩዋንዳ አቃቤ ህግ ሆኜ በሰራሁበት ጊዜ ጄኖሳይድ ካካሄዱ ሰዎች አንዱ ጠቅላይ ሚኒስትሩ በተነሳሽነት ቀርቦ ነበረ እንደውም ያለት የእንዲ ተራ ነበረ እና እኔ ነበርኩ ያቀረብኩት። ከተከሰሰበት ምክንያቶች አንዱ ወንጀል ህዝቡም በጎሳ ቱሲዎቹን ከኖሩበት ከሚኖሩበት ማፈናቀል ከሚለው ላይ ነበር። እንግዲህ ይሄ ጥላሸት አለ በሀገራችን አሁን ባለ ሁኔታ። ይሄ ካልሆነ በስተቀር በሌላው በእውነት በጣም ደስ የሚል ሁኔታ ነው ያለው። ህዝቡም አሁን ያገኘውን ነጻነት እየጠቀመበት ነው። የሚገርም ነው። ከቅርብ ጊዜ ጀምሮ አሁን ማን አየኝ ማን ይሰማኛል ብሎ ወዲህ ወዲያ መገላመጥ ወይንም እጅን በአፍ ሸፍኖ በሹክሹክታ መነጋገር ቀርጧል። አሁን ህዝቡ በፈለገው መልኩ እንደፈለገ በግልጽ ይናገራል። መንግስትንም እየነቀፈ እንደውም በጣም ከባድ በሆነ መንገድ ነቀፌታ እየሰነዘረም በነጻነት እየተናገረ ነው እና ውጤቱ አሁኑ እንደውም እየታየ ነው ለማለት ነው። እንግዲህ እስኪ እዚህም ውጭ ያሉ ወንድሞቻችን ና ለጠቅላይ ጠቅላይ ሚኒስትሩ የሚያደርጉት ትግል ድጋፍ እንደሚሰጡ በእርግጠኝነት መናገር ይቻላል። ብዙ ነገር ይሰማል። ህዝቡም ውጭ ባሉ ወንድሞቻችን፣ እናቶቻችን በእውነት በጣም ደስተኛ ነው። ይሄ በሚያዋጣው ገንዘብ፣ በሚያደርገው እንቅስቃሴ፣ በሚሰጠው ሰላማዊ ሰልፍ ድጋፍ ህዝቡም እዚህ በጣም ደስተኛ ነው። ያው በዛሬ ሚዲያ በግልጽ በየቀኑ መከታተል ይቻላል እና ሁኔታ እንደዚህ ይመስላል ማለት ነው። ጠቅላይ ሚኒስትር አብይ በበርካታ ቦታዎች ከሀገር ውስጥም ሆነ በውጭ ድጋፎች ይካሄዳሉ። ከዛም ባሻገር በተለያዩ ቦታዎች እንደሚገለጸው ይሄ የመጨረሻ እድላችን ነው። ይህ እድል ከመለጠን፣ ይህ ለውጥ ከእጃችን ከወጣ፣ ከዚህ በኋላ አገሪቱ ጭራሹንም ታይቶ ወደማይታወቅበት አቅጣጫ ሁሉ ልታመራ ትችላለች የሚል ስጋት ይደመጣል። ስጋት ሀገር ውስጥ ምን ያህል ግንዛቤ ያለው በርሶስ እይታ ስጋቱን ይጋራሉ? አሁን ስጋቱን በጣም ነው የምጋራው። ህዝቡም እንግዲህ በፖለቲካ በኩል ኮንሽንስ የሆነው ህዝብ ይሄንንም ይጋራል። ምክንያቱም አሁን ህዝቡ ይሄንን በጣም አስደንጋጭ የሚያደርገው ህዝቡን በብሄር ተከፋፍሏል። ወያኔ ወይንም ህወሃት ኢህአደግ ህዝቡን በጎሳ ከፋፍሎታል። ዋናው አላማው ደግሞ ዋናው የፖለቲካ አላማውና ስሎጋኑ ኢህአደግ የብሄር ጭቆና ነበረ አንዱም ይሄ ሌላውን ጨቆኖታል። ስለዚህ ይሄ መስተካከል አለበት፣ የተጨቆኑ ሰዎች ወደ መብታቸው መረጋገጥ አለበት በሚል ህዝብን የሚያነሳሳና ህዝብን የሚያጋጭ በፕሮፓጋንዳ ነበር የሚካሄደው እና የኢህአደግ እንደው የፖሊሲ ዋና ምሰሶ የነበረው ይሄ ነበር። እና በዚህ በተከፋፈለ ሁኔታ አሁን የተጀመረው ካልተሳካ እንደ በፊቱ የምንመለስበት ጉዳይ አይሆንም። ኢትዮጵያ በቀጥታ ጥፋ ትፈርሳለች። በብሔር ተከፋፍላ ብትንትኗ ይወጣል። ከዚህ በፊት ብዙ ብዙ እድሎች አምልጠዋል። አጼ ኃይለ ስላሴ በሚሊተሪው በተወገዱበት ጊዜ ዴሞክራሲያዊ ስርዓት መመስረት ይቻል ነበር። ደርግም በሚሄድበት ጊዜ ኢህአደግ ዴሞክራሲያዊ ስርዓት ህዝቡን በኩልነት ይዞ ወደ ዴሞክራሲያዊ ስርዓት ሊያመራ ይችል ነበረ። እነኚህ ሁለት እድሎች አምልጠዋል። አሁንም ህዝቡ ተነሳስቷል ለዴሞክራሲ ለፍትህ በእኩልነት ተነሳስቷል። አሁን ይሄ ካመለጠ ኢትዮጵያ በእኔ ግምት ኢትዮጵያ ትኖራለች ብዬ አላስብም። ምክንያቱም ከዛ በፊት የነበረው የተከፋፈለው በብሔር ሳይሆን በመደብ፣ የመደብ ትግል ነበር የሚባለው የመደብ ጭቆና ነበር የሚባለው እና ኢትዮጵያዊነትን ምንም ጊዜ ከጥያቄ ውስጥ ገብቶ አቅም ነበር አሁን በብሄር ተከፋፍሎ አንዳንዱ ኢትዮጵያዊ አይደለሁም እስከ ማለትም የደረሱበት ሁኔታ ነበር። አሁን እርግጥ እየበረደ እየሄደ ነው፣ እየጠፋ እየሄደ ነው። ሆኖም ግን ይሄ ኢትዮጵያዊ አይደለሁም የሚለው በዚህ በብሄር መከፋፈሉ እየቀጠለ ከሄደ ወደማንመለስበት አደጋ ውስጥ ነው የምትገባው። እና በእውነት ይሄ የተጀመረው እንቅስቃሴ ለዚህ ነው አጥብቀን መያዝና መግፋ አለብን የምለው በዚህም ምክንያት ነው አንድም በዚህ ምክንያት ነው፣ ከሀገር የበለጠ ምንም ነገር የለም። ሀገር ከፈረሰ ምንም ህይወትም አለ ማለት አይቻልም። ስለዚህ ይህን ለውጥ ከፊት ከነበሩቱ በላይ አትኩረን የምናየውና የምንከባከበው ነገር መሆን አለበት የሚል እምነት ነው ያለኝ። አሁን እንዳሉት ከፍተኛ ድጋፍም ለለውጡ ያስፈልጋል የሚል ጥሪም አቅርበዋል፣ ወይም ግንዛቤ ያስጨብጠዋል። በምን መልክ ነው? ለምሳሌ ድጋፍ ሲባል ለለውጡ ሂደት ከዳር እንዲደርስ ለማድረግ ምን መደረግ አለበት ይላሉ? በህዝብ በኩል የድርሻውን በምን መልኩ ሊወጣ ይገባል? የተቃዋሚ ድርጅቶች በምን በኩል ሚናቸው ሊወጡ ይገባሉ? አዲሱ ጠቅላይ ሚኒስትር አሁን ባለው ሁኔታ መቀጠል ይችላሉ የኢህአዴግን እንዳለ ይዘው ወይስ ኢህአዴግን ወደ አንድ ወጥ ፓርቲ በማምጣት ወይም ደግሞ ሌላ የራሳቸው የሆነ ሪኢተ ዓለም ላይ የተመረኮዘ እና ኢትዮጵያዊነትን የተላበሰ ነጻ የሆነ የፖለቲካ ፓርቲ መርተው ለሚቀጥለው ምርጫ መቅረብ አለባቸው ይላሉ። በምን መልክ ነው ለውጡን ከዳር ለማድረስ በጠቅላይ ሚኒስትሩ በኩል በሕዝብና በተቃዋሚ ድርጅቶች በኩል አስተዋጽኦ መደረግ ያለበት ይላሉ። እንግዲህ በተቃዋሚ ፓርቲዎች በኩል በእውነት በጣም ድክመት ይታያል። እና ተቃዋሚ ፓርቲ ደግሞ በጣም አስፈላጊ ነው። ይህም ድክመቱ የተነሳው ከመለያየት ነው። እንደምታውቁት ከስልሳ በላይ ተቃዋሚ ፓርቲ ተብሎ የተመዘገቡ አሉ። እርግጥ በፓርቲነት የሚንቀሳቀሱ ከሁለት ከሶስትም አይበልጡ። እነሱም ቢሆን በእውነት ይህን ል ጠነካሪ ኖሯቸው መንግሥትን ሊገዳደሩ ይችላሉ የሚባሉ አይደሉም። ስለዚህ በመጀመሪያ ደረጃ እነኚህ ተቃዋሚ ፓርቲዎች ራሳቸውን ማጠናከር አለባቸው ይህንን ለውጥ ለመደገፍና ለመንከባከብ። ሁለተኛ ደግሞ ለዚህ ለውጥ ይህን ለውጥ እንዲኮላሽ ይህን ለውጥ እንዲወድቅ ሌት ተቀን የሚተጉ ሰዎች አሉ። እነኝህም ሰዎች ነቅቶ መጠበቅ ያስፈልጋል። በየቦታው ታይተዋል። አንዳንድ ቦታ ያው እንደሚታወቀው ቦምብ ሁሉ አፈንድተዋል። ሰዎች ገለዋል። አሁን መፈናቀል የሚባሉትም ደግሞ ከበየቦታው መፈናቀል ምክንያት የሆኑት ዋና አቀንቃኞቹ እንደ የዚህ ለውጥ ተቃዋሚዎች ናቸው እና በህዝቡ በኩል ይህንን ነኝህን ነቅሶ ማውጣትና በትጋት መከታተል ለፍርድ ማቅረብ ያስፈልጋል። ይህ በጣም አስፈላጊ ነገር ነው። በዚህ ዝላነት ካሳየን ለውጡ የትም ሊዘልቅ አይችልም እና በአንድ ትልቁ ኃላፊነት የሁላችን ኢትዮጵያ ሁሉ ኃላፊነት ለውጡን ሊያደናቀፉ የሚተጉ ሰዎች እነሱን ማጋለጥ እና ለፍርድ ማቅረብ በጣም በጣም አስፈላጊ ነገር ነው እና ይሄ እስከሆነ ድረስ ጠቅላይ ሚኒስትሩ ምንም ከፊታቸው የሚጋረጥ እንቅፋት አይኖርም። የጀመሩትን ወደፊት መግፋት ይቻላል። ልጆቻችንም ሁላችንም እየደገፍናቸው ነው እያበረታታ ናቸው። በጀመሩት መንገድ ሊቀጥሉ ይችላሉ። ወደፊት ደግሞ በኢህአዴግነት ይቀጥላሉ የሚለው እሱ ትልቅ ጥያቄ ነው በእውነት ምናልባት ኢህአዴግ ከእንግዲህ በህዝቡ በኩል እምነት የለውም። ህዝቡ ሙሉ በሙሉ በኢህአዴግ ላይ ያለው እምነት ተሟጥቷል። ስለዚህ ጠቅላይ ሚኒስትር አብይ በኢህአዴግ ውስጥ ሆነው ይህንን ለውጥ ለዘለቄታው ያደርሱታል ወይ የሚለው ትልቅ ጥያቄ ውስጥ የሚገባ ነገር ነው። ግን አሁን ጠቅላይ ሚኒስትሩም እርግጠኛ ነው ነገር አስበውበታል። እስቲ ወደፊት ምን እንደሚቀርብና እንደሚያቀርቡና በምን ጎዳና እንደሚሄዱ ካየን በኋላ ድጋፉ ወይም መቀፈቻው ያነኝ ስንዝራለን። ያለፉት ሶስት ወር ተኩል ጊዜያት ውስጥ የተካሄደው ነገር ቁልፍ ኢትዮጵያና የኤርትራ የሰላም ውል ግንኙነት ነው፣ የሰላም ስምምነት ነው። ያም የአልጀርሱን ስምምነት ሙሉ በሙሉ በኢትዮጵያ በኩል ለመተግበር ፈቃደኛ ሆኖ ከመገኘት የተነሳ ነው። መራም ተሻግረው ጠቅላይ ሚኒስትሩ ፕሬዚዳንት ኢሳያስም ኢትዮጵያ መጥተው ይህንኑ የአዲሱን የሰላምና ወዳጅነት ግንኙነታቸውን አስተጋብተዋል። በቅድሚያ ያልጀርሱ ስምምነት ሲባል በኢትዮጵያ በኩልም ሆነ በኤርትራ በኩል እስከዛሬ ድረስ ባለፉት አስራ ስምንት ዓመታት በላይ ተግባራዊ ሳይሆን ቆይቶ በድንገት አሁን ለተግባራዊነት እንዲመጣ ግድ ያሰኘበት ምክንያት ምንድን ነው? ያን ማድረጉ ንጉስ ጠቀሜታው ምን ይሆናል? በኢትዮጵያ ወገን ይላሉ፣ ይሄ የአልጀር ስምምነት ከመጀመሪያውኑ የተበላሸ ነገር ነበረ። የአልጄር ስምምነት መሰረቱ አጼ ምኒልክ የፈረሟቸው ውሎች ነበሩ በሺ ዘጠኝ መቶ በሺ ዘጠኝ መቶ ሁለት በሺ ዘጠኝ መቶ ስምንት ከጣሊያኖች ጋር የፈረሟቸው ውሎች መሰረት ሆነው ነው የአልጀርስ ኮሚሽን ዳኝነቱን የሰጠው እነኚህ ውሎች በመጀመሪያ ደረጃ ከመጀመሪያውኑ ነው ተሽረው ነበረ። በሺ ዘጠኝ መቶ አርባ ሰባት ዓመተ ምህረት የተባበሩት መንግስታት ሽሯቸዋል። በሺ ዘጠኝ መቶ አምሳ ሁለት ዓመተ ምህረት ኤርትራ ከኢትዮጵያ ጋር በፌዴሬሽን ስትቀላቀል ተሽረው ነበር እና የአልጀርስ ስምነት ከመሰረቱ የተበላሸ ነበረ። በእውነት በነኚህ ሁለት እህትማማች ሀገሮች መካከል እውነተኛ ፍቅር፣ እውነተኛ መቀራረብ፣ እውነተኛ አንድነትን ሊያመጣ የሚችል አልነበረም። የበለጠ እንደውም በጠላትነት አስተልፎ የእግራ ቀኝ ቆመው ሲከራከሩና ሲወቃቀሱ የነበረበት ሁኔታ ነበረ። ይሄ የአልጀር ስምምነት አሁንም አውጥተው እንደሚጥሉ ተስፋ አደርጋለሁ። ምክንያቱም በዛ ስምምነት መሰረት በእውነት ሰላም ይሰፍናል ማለት በጣም አስቸጋሪ ነው። ሁለቱም ፍትሕ ያገኛሉ ማለት በጣም አስቸጋሪ ነው። በዚህ በአልጀር ስምምነት እና በኮሚሽኑ ውሳኔ መሰረት ሁለቱም ፍትህ እንዳያገኙም የሚያስደርገው ነገር ዋነኛው ቁልፍ ጉዳይ ምንድን ነው? በስምምነቱ ውስጥ ከሰፈሩት ውስጥ በስምምነቱ ውስጥ ከሰፈሩት ነገሮች በተለይ ኢትዮጵያን የሚጎዱት አንደኛ ነገር የኢትዮጵያ የባህር በር ጥያቄ አንድም ቦታ አንድም ቃል አልሰፈረም። በስምምነቱም ሆነ በኮሚሽኑ ውሳኔም ላይ ምንም ነገር አንድም ቃል እዛ ውስጥ አልሰፈረም። ሁለተኛ ደግሞ ዓለም አቀፍ ህግ አልተከበረበት። ብዙ ዓለም አቀፍ ህጎች አሉ ሁለት ሀገራት የሚገዙ እነኚህ ዓለም አቀፍ ሕጎች ኢትዮጵያን በሚጎዳ መልክ ካልሆነ በስተቀር ስራ ላይ አልዋሉ። ለምሳሌ አንዱ መጥቀስ የሚቻለው በሺ ዘጠኝ መቶ ስልሳ አራት አመተ ምህረት የአፍሪካ ሀገራት መሪዎች ካይሮ ተሰብስበው የቅኝ ግዛት ወሰን ነፃ በሚወጡበት ጊዜ እንዳለ ይቀበሉታል ነው የሚለው እና ኤርትራ እንግዲህ ኤርትራኖች ሄዱት እንደነበረው የኢትዮጵያ ቅኝ ግዛት ነበርን ነው የሚሉት እና የኢትዮጵያ ቅኝ ግዛት ከነበሩ ነጻ በሚወጡበት ጊዜ ያንን የያዙትን መሬት ብቻ ይዘው ነው ነጻ መውጣት የነበረባቸው። በዚያን ጊዜ ግን አሰብ የኤርትራ አካል አልነበረችም፣ ራስ ገዝ ነበረች። የኤርትራ አካል ስላልነበረች በዚያ ህግ ብንሄድ ኤርትራ አሰብ እንድትረከብ አትችልም ነበር። አሁን እሱ ያለፈ ነገር ነው። ከዚህ በፊትም ደግሞ አሰብ የኢትዮጵያ ግዛት ነች ብለን ስንከራከር የነበረው ሁለቱም በጠላትነት ተሰልፈው ስለነበረ ነው። እና ክርክሩ ደግሞ አሰብ ወደ ኢትዮጵያ መታጠፍ አለበት የሚል አይነት ነበረ። አሁን ሁኔታው ተለውጧል። አሁን ህዝቡ ወንድማማችነቱን አረጋግጧል። በፍጹም ሊለያዩ እንደማይችሉ ተረጋግጧል። አሁን ብዙ ኢትዮጵያውያን የሚያቀነቅኑት ሀሳብ አሰብ የሁለቱም የጋራ ሉዓላዊ ግዛት ሆኖ ሁለቱም ነጻ እንዲገለግሉበት የሚል አቋም ነው ብዙ ሰው የሚያራምደው በበኩልም ይህንኑ ነው ምለው። ከዚህ በፊት እኔ ራሴ ስከራከርበት የነበረው ብዙ ዓለም አቀፍ ሕጎች በመጥቀስ አሰብ ወደ ኢትዮጵያ መታጠፍ አለባት የሚል ሀሳብ ነበረኝ። አሁን ግን ወዳጅነት ስለተመሰረተ ሁለቱም ሀገራት፣ ኤርትራም ኢትዮጵያም አሰብን በጋራ ሉዓላዊ ግዛታቸው ሆነው በጋራ እንዲጠቀሙበትና በጋራ እንዲይዙት የሚል ሀሳብ ነው የቀረበው። እንዲህ አይነት ሁኔታዎች አሉ። ለምሳሌ አንዶራ በሚባል አካባቢ በስፔን እና በፈረንሳይ የሁለቱም ሉዓላዊ ግዛት ነው። ሌሎቹ ምሳሌዎችን መጥቀስ ይቻላል። እና ለሁለቱም በጣም አርኪ መስሎ የሚታይ መፍትሄው ሁለቱም አገራት አሰብን በነጻነት እንዲጠቀሙበትና የሁለቱም ሉዓላዊ ግዛት እንዲሆን፣ ይሄ ብዙ ጥቅም አለው። አንደኛ ሁለቱም ሀገራት ያቀራርባል። ምናልባት ከዛም ተሻግሮ ወደ ፌዴሬሽንም ወይም ወደ ውህደትም እንኳን ሊመራቸው ይችል ይሆናል እና ለዚህ ደግሞ በእውነት ላለው ሁኔታ እንደ መፍትሄ የሚያቀርቡት ሰዎች አሉ ራሴም ጭምር፣ እና ሁኔታው በዚህ አይነት ነው እንግዲህ የምናየው። ከሁለቱ ሀገራት የአሁኑ ስምምነት ከኢኮኖሚያዊ ግንኙነቱ ባሻገር አንዱ ያልተነሳው ጉዳይ ቢኖር በሁለቱ ሀገራት መካከል ከቀድሞው ኢትዮጵያ መከላከያ ሰራዊት እና አስራ ዘጠኝ ዘጠና ስምንቱ ጦርነት ወቅት በምርኮ ኤርትራ እጅ ወድቀው የነበሩ ሰዎች በጭራሽ ጉዳያቸው አልተነሳም፣ በአጀንዳነትም አልቀረበም። ፈቃደኝነቱ ስለሌለ በኤርትራ በኩል ምናልባትም በዚህ በኩል ያንን መግፋት አልተፈለገም የሚል አተያይ የሚሰነዝሩ ወገኖች አሉ። እንደ ፕሮፌሰር በየነ ጴጥሮስ አይነት ወንድማቸው እንደሚያውቁት በስር ላይ ይገኛሉ። እዛ በመርኮኝነት ይህ ያልሆነበት ምክንያት ምንድን ነው? እስከዚህ ድረስ በወዳጅነት እና ወንድማማችነት እና የትማማችነት አጀንዳ ከተደረሰ ቀደም ሲሉ የነበሩትን የጦር ምርኮኞች መልቀቁ አንዱ የወዳጅነት በጎ ገጽታን ማሳያ አይሆንም ይላሉ። ወይስ ከዛ ጋር ተያይዘው የሚመጡ ምናልባት የካሳ ክፍያ ወይም ሌሎች ተከታይ የሚሆኑ ህጋዊ የሆነ ወይም አሁን ያለውን ወዳጅነት ሊያደፈርሱ የሚችሉ ነገሮች ይኖራሉ ተብሎ ይሆን? የእርሷ አመለካከት ምንድን ነው? እርግጥ ነው እነኚህ የጦር ምርኮኞች መፈታት አለባቸው። ሁኔታቸውም ደግሞ ሰብዓዊ በሆነ መልክ ነው መያዝ ያለባቸው ይ የዓለም አቀፍ ድንጋጌ አለ። አንድ እስረኛ ወይም የጦር ምርኮኛ ቶርቸር ሊደረግ አይችልም፣ የሰብዓዊ በሆነ መንገድ መያዝ አይችልም እና ደግሞ ወደ አገሩ መመለስም አለበት እና ይሄ የሚያከራክር ነገር አይደለም። እስካሁንም ድረስ እርግጥ ኤርትራ ያንሉ ወንድሞቻችን ውስጣችንም ይኖራሉ። እና በእውነት በጣም ለብዙ ጊዜ ነው በዚህ ሁኔታ ላይ ያሉት። እና ይሄ በእውነት አስቸኳይ መፍትሄ የሚሰጠው ነገር ነው። ጠቅላይ ሚኒስትር አብይ ይህንን እንደ ቅድሚያ ከሚሰጧቸው ጉዳዮች አንዱ መሆን አለበት። እንግዲህ ጉዳዩ እንደምታውቁት ከተጀመረ ቅርብ ጊዜ ነው እና ስ እንግዲህ ትንሽ ትዕግስት ይጠይቃል እንበል እንደው። እርግጥ ነው አሁንም ቢሆን ዘግቷል። ይህም ድምፅ ማሰማት አለብን ሁላችንም እነኚህ ወንድሞቻችንና እህቶቻችን መለቀቅ አለባችን። በእውነት ህጉ ከሚፈቅደው በላይ ነው እዚ ውጭ በዚህ በግዞት ላይ ያሉት እና ይሄ መሆን የሌለበት ነገር ነው። ጠቅላይ ሚኒስትሩን ከማሳሰብ መቦዘን የለብንም በዚህ ላይ ጠቅላይ ሚኒስትር ሚኒስቴ እንዲሁ ከመውቀስ ትንሽ ቆጠብ ብለን ትንሽ ጊዜ ምስጠው ከማለት ሌላ ብዙ በእውነት አርኪ መልስ የለኝም ለዚህ ጉዳይ። በአሁን ወቅት በእርግጥ ጠቅላይ ሚኒስትሩን በማማከር ሙያ ላይ አልተሰማሩም። ይሁንና በተለይም በኤርትራና በኢትዮጵያ ጉዳይ ላይ ካለው ሁኔታ አኳያ ለጠቅላይ ሚኒስትሩ አማካሪ ቢሆኑ መሰጠት አለባቸው ብለው የሚሉት ህጋዊ የሆኑ ምክረ ሀሳቦች ምን ይሆናሉ? እንግዲህ እሱም በአሁን በዚህ በትንሹ ውይይት ማጠቃለል አይቻልም። ግን እንደ ሁለት ሶስት ነገሮች በቅድሚያ ትኩረት መስጠት ይገባቸዋል የምላቸው አሁን የተነጋገርንበት አንዱ ኤርትራ ውስጥ ያሉ ወንድሞቻችን በአስቸኳይ እንዲለቀቁ ከመጡም በኋላ እንዲቋቋሙ ማድረግ የግድ ነው። ይህ ግዴታችን ነው፣ እንደ ኢትዮጵያውያን ግዴታችን ነው። ለሀገራቸው ብለው ህይወታቸው ለመስጠት የሄዱ ሰዎች ናቸው። ከህይወት በላይ ምንም ነገር የለም። ከዚህ በላይ ምን ሊሰጡ ነበር? እና ያችን ህይወታቸው የተረፈችው ህይወታቸው እዚሁ መጥተው ሀገራቸው ከዘመዶቻቸው ከወገኖቻቸው ጋር ማሳለፍ ይኖርባቸዋል። ይሄ ከሁሉ በፊት ቅድሚያ መሰጠት ያለበት ይመስለኛል። ሁለተኛው ደግሞ ቀደም ብዬ ያነሳሁት ይሄ በየቦታ የሚፈለቀሉ ወገኖቻችን፣ ይሄ በአስቸኳይ መቆም ያለበት ነገር ነው። በእውነት ሌሎች ሌሎችም ነገሮች አሉ። የጸረ ህግ ሽብ መሻሪ መሳሰሉትን የምርጫ ቦርድ መቀየር፣ ምርጫ ህጉ ማሻሻል፣ ሌሎችም ብዙ ብዙ ነገሮች አሉ። አሁን እነሱን በሙሉ ዘርዝሮ ማውጣት አይቻልም። ግን እንደው በቅድሚያ መሰረት ያለባቸው የምላቸው እነኝህ ነገሮች ናቸው። ዶክተር ያዕቆብ ኃይለማርያም ስለ ቃለ ምልልሱ እናመሰግናለን። እሺ እ ለሁሉም አድማጮቻችን እጅ ነሳለሁ፣ ወንድማዊ ሰላምታይን አቀርባለሁ። እያደመጡ የነበረው የኤስቢኤስ አማርኛ ፕሮግራምን ነበር። የፕሮግራሙን ቀጥታ ስርጭት ሰኞና አርብ ምሽቶች ያድምጡ። እንዲሁም ድረገጻችንን በመጎብኘት ኦን ዲማንድ እና በኤስቢኤስ ሞባይል አፕ ማድመድ ይችላሉ። ድረገጻችንን ኤስቢኤስ ዶት ኮም ዶት ኤዩ አምሃሪክን ይጎብኙ። Enjoy more stories in your language by visiting sbs.com.au.